ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአማርኛ ፕሮግራም የሚያስተላልፈውን ስርጭት አሁን ጀመረ።

ሰኞ መስከረም 16 2015 ዓ ም የደመራ በዓል በመላው ኢትዮጵያና በተለያዩ ኢትዮጵያውያን በሚገኙባቸው አካባቢዎች በዛሬ ዕለት ተከብሯል። በኦርቶዶክስ ተዋሕዶ እምነት አማኞች መሰረት በዓሉን ለምታከብሩ አድማጭ ተመልካቾቻችን እንኳን አደረሳችሁ።

የኢትዮጵያው ጠቅላይ ሚኒስትር ደመቀ መኮንን ባለፈው ቅዳሜ በ ሰባ ሰባተኛው የተባበሩት መንግስታት ጠቅላላ ጉባኤ ንግግር አሰምተዋል። የእርሳቸውንና የሌሎችንም ለኢትዮጵያ ቅርብ የሆኑ ጉዳዮች አስመልክቶ በዛሬው ዘገባችን እንመለከታለን።

በሰሜን ኢትዮጵያ ጦርነት ዙሪያ ያሉ ወቅታዊ ጉዳዮችን የሚፈትሽ የዕለቱ አቢይ ርዕስ ዛሬም ተሰናድቷል ከሌሎች ወቅታዊ ቅንብሮችና ዘገባዎች ጋር አስተናጋጃችሁ አሉላ ከበደ ነኝ ብርሃን ኃይሉ ስርጭቱን ታቀናብርልናለች። ያለች ፓትሪክ ዲያ በስርጭት ምህንድስናው ተሰይሟል የዕለቱ ዜና አቅራቢ ደረጀ ደስታ ነው እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን መልካም ምሽት

ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የመስቀል ደመራ በዓል በተለያዩ የኢትዮጵያ አካባቢዎች በሚገኙ የክርስትና እምነት ተከታዮች ዘንድ በድምቀት በመከበር ላይ ይገኛል። እንደየአካባቢው ሁኔታ በተለያየ መንገድና በድምቀት የሚከበረው ይህ በዓል

በአንዳንድ የደቡብ ኢትዮጵያ አካባቢዎች የአገሪቱ የዘመን መለወጫ በዓል አካል ተደርጎ በተለያዩ ስያሜዎችና ደማቅ ስነ ስርዓት እንደሚካሄድ ከኢትዮጵያ የደረሰን ዘገባ አመልክተዋል። በጉራጌ ዞን መስቀል፣ በሃዲያ ያሆዴ፣ በወላይታ ጊፋታ፣ በጋሞ ዞን ደግሞ ዮማስቃላ ተብሎ የሚጠሩትን በዓላት አስመልክቶ የተጠናቀረውን ዘገባ በዜና ትንታኔ ክፍለ ጊዜያችን ይቀርባል።

ከሶማሊያ ዋና ከተማ ሞቃዲሾ በስተምዕራብ በሚገኝ ወታደራዊ የጦር ሰፈር ውስጥ ትናንት እሁድ በደረሰ የአጥፍቶ ጠፊ የቦምብ ፍንዳታ አንድ ወታደር ሲሞት ሌሎች ስድስት ደግሞ መቁሰላቸው ተነገረ። ለፍንዳታው የአልቃይዳ ተባባሪ የሆነው አልሻባብ ኃላፊነቱን መውሰዱን የሮይተር ዘገባ አመልክቷል።

አጥፍቶ ጠፊው ራሱን ከሌሎች ወታደሮች ጋር በማመሳሰል እሁድ ማለዳው ላይ ወደ ወታደራዊ ካምፑ የዘለቀ መሆኑን በጦር ሰፈሩ የነበረውን አንድ ወታደር ጠቅሶ ሮይተርስ ዘግቧል። አልሻባብ ግን ባወጣው መግለጫ በወታደራዊ ጦር ሰፈሩ የነበሩ 32 ካሃዲ ወታደሮችን ገድለናል፣ ከ40 የሚበልጡትን አቁስለናል ብለዋል።

መሰረታቸውን በዩናይትድ ስቴትስ ያደረጉ አንድ የፖለቲካ ተንታኝ ዛሬ ለቪኦኤ እንደተናገሩት አልሻባብ ከቅርብ ጊዜ ወዲህ የሚያደርሳቸው ጥቃቶች እስካሁን ረብ ያለው ድርጅት መሆኑን ለማሳወቅ ነው ብለዋል። ኬንያ ውስጥ ዛሬ ከዋና ከተማይቱ ወጣ ብላ በምትገኘው ኪርጊቲ ከተማ

አንድ ባለ ብዙ ፎቅ ህንፃ ተደርምሶ ቢያንስ ሶስት ሰዎች መሞታቸው ሲነገር ከአደጋው ጋር ተያይዞ የተሰወሩ በርካታ ሰዎችን ፍለጋ መቀጠሉ ተመልክተዋል። ለህንፃው የመደርመስ አደጋ መንስኤው ግልጽ አለመሆኑን የአሶሲኤትድ ፕሬስ ዘገባ አስታውቋል። እንዲህ አይነቱ አደጋ ደካማ ቁጥጥር፣ ሙስና፣ ደረጃቸውን ያልጠበቁ ግንባታዎች በሚታይበት በናይሮቢና

በተለያዩ ቦታዎች ተዘውትሮ የሚታይ መሆኑን ዘገባው ጨምሮ ገልጸዋል። የሊቢያ ባለስልጣናት አፈንጋጮች ሲሉ በጠሯቸው በምዕራብ የአገሪቱ ክፍል በሚገኙ ሚሊሻዎች መካከል በተነሳው የእርስ በርስ ግጭት አንዲት የአስር ዓመት ህፃን ሴት ልጅን ጨምሮ እስካሁን በተረጋገጠው አምስት ሰዎች መገደላቸውና ሌሎች 13 ሰዎች መቁሰላቸውን አስታወቁ።

በሚሊሻዎቹ መካከል ባለፈው እሁድ ምዕራባዊ ሊቢያ ውስጥ በተከሰቀሰው ግጭት እስከ ዛሬ ሰኞ ድረስ መቀጠሉን ባለስልጣናቱ ዋቢ በማድረግ አሶሴይትድ ፕሬስ ዘግቧል። የሰሞኑን ግጭት በሰሜን አፍሪካዊቷ አገር ለአስር ዓመታት የዘለቀው ጥቃት የቅርብ ጊዜው ክስተት መሆኑን ተገልጸዋል።

ዛውያ በተባለችው ምዕራብ ሊቢያ በምትገኘው ከተማ የተቀሰቀሰው ግጭት በነዳጅ ዘይት እንደበለጸጉት ብዙዎቹ ከተሞች ታጣቂዎቹ ቡድኖች የበላይነቱን ለመያዝ በሚያደርጉት መራኮት የተፈጠረ መሆኑን ዘገባው አመልክተዋል። ባለፈው ነሐሴ በአገሪቱ ዋና ከተማ ትሪፖሊ በተቀሰቀሰ ግጭት ከ30 በላይ ሰዎች መገደላቸው ሲነገር፣ ባለፉት በርካታ ወራት ሊቢያ ውስጥ ከደረሱት ግጭቶች ሁሉ ብዙ ሰው የተገደለበት ጥቃት ነው ተብሏል።

እንደ አውሮፓ አቆጣጠር በ2011 በኔቶ በተደገፈው ህዝባዊ አመፅ የቀድሞ ፕሬዚደንት ሞሐመድ ጋዳፊ ከተገደሉ በኋላ በተቀሰቀሰው ሁከት ሊቢያ በትልቅ ቀውስ ውስጥ መውደቋ በዘገባው ተመልክተዋል። ሊቢያ የተለያዩ አፈንጋጭ ሚሊሻዎች በሚደገፉ የየአካባቢው አስተዳደሮች የተከፋፈለች መሆኗም ተነግረዋል። አንድ ታጣቂ ዛሬ ሰኞ ከሞስኮ 97 ኪሎ ሜትሮች ርቀት ላይ ከምትገኘው

ኢዝሄቭስክ ከተማ ካለ ትምህርት ቤት ቅጥር ግቢ ዘልቆ በከፈተው ተኩስ ሰባት ህፃናትን ጨምሮ 13 ሰዎች ሲገድል ሌሎች ከ20 በላይ የሚሆኑትን ማቁሰሉ ተነገረ። ስዋስቲካ የተሰኘውን የናዚ አርማ ከለበሰው ካኒቴራ ላይ ያደረገው አንጋች ጥቃቱን ከፈጸመ በኋላ ራሱን ማጥፋቱንና ጥቃቱን ያደረሰበት ምክንያትም ሆነ ማንነቱ እስካሁን ያለመታወቁን መርማሪዎች አመልክተዋል።

ጥቃቱን የፈጸመው ግለሰብ በጊዜው ከአይንና አፉ በስተቀር መላፊቱን የሚሸፍን ጭምብል አጥልቆ እንደነበር ከፍተኛ ወንጀሎች ላይ ምርመራ የሚያደርገው የሩሲያው የመርማሪዎች ኮሚቴ አስታውቋል። ቁሳቁሶቹ ከወለል ላይ ተበታትነው ከሚታይበት የመማሪያ ክፍል ውስጥ ጥቁር በጥቁር የለበሰና ደረቱ ላይ ዙሪያውን የተከበበ በቀይ የተሳለ የስዋስቲካ ምልክት ያደረገው ነፍሰ ገዳይ አስክሬን ተዘርሮ የሚታይበት አጭር የቪዲዮ ምስል ተለቋል።

ጥቃቱ ከደረሰባቸው ስድስቱ መካከል መምህራንና የጥበቃ ሰራተኞች የሚገኙበት ሲሆን 14 ህጻናትን ጨምሮ 21 ሰዎች መቁሰላቸውን መርማሪ ኮሚቴው ይፋ አድርጓል። ሩሲያ ከቅርብ ዓመታት ወዲህ በትምህርት ቤቶች ውስጥ የሚፈጸሙ ተመሳሳይ ጥቃቶችን ማስተናገዷን ዘገባው ጨምሮ አመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው።

ዩናይትድ ስቴትስ ለዩክሬን የህግ ማስከበርና የሲቪሎች ደህንነት ድጋፍ የሚውል ሌላ ተጨማሪ የ447.5 ሚሊዮን ዶላር ለመስጠት ማቀዷን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አስታውቀዋል።

ብሊንከን ዋሽንግተን ቀደም ሲል ለዩክሬን ከሰጠችው የ187 ሚሊዮን ዶላር እርዳታ ጋር ዩክሬን ሰባት ወር ከቆየው የሩሲያ ወረራ ራሷን እንድትከላከልና እንዲሁም ለዩክሬን ብሔራዊ ፖሊስና የመንግስት ድንበር ጠባቂ አገልግሎት እንዲጠናከር የምታደርገውን ድጋፍ ትቀጥልበታለች ብለዋል።

ያበረከትናቸው የግል መከላከያ መሳሪያዎች የሕክምና አቅርቦትና የጦር ተሽከርካሪዎች በዩክሬን ሲቪሎችና ተከላካዮቻቸው ላይ የሚደርሱትን አደጋዎች በከፍተኛ ደረጃ ቀንሰዋል በማለትም ተናግረዋል። ብሊንከን በቅርቡ ከተሰጠው አዲስ የገንዘብ እርዳታ ውስጥ የተወሰነው በዩክሬን ወታደሮችና ሲቪሎች ላይ አሰቃቂ ግፎችን የፈጸሙትንና

በጦርነቱ የሞቱ በሺዎች የሚቆጠሩት ጋር በተያያዘ በሩሲያ ወታደሮች ላይ የሚደረገውን ምርመራ እንዲቀጥሉበት የሚውል መሆኑንም ብሊንከን አስረድተዋል። እርዳታውን ይፋ ባደረጉበት ወቅት ብሊንከን ባሰሙት ንግግር ዩናይትድ ስቴትስ ከዩክሬናውያን ጋን ከዩክሬን ዩናይትድ ስቴትስ ከዩክሬናውያን ጎን በመቆም ዲሞክራቲክ ነፃና ሉዓላዊነቷ የተጠበቀ ዩክሬንን ለመደገፍ ቁርጠኝነቷን ትቀጥልበታለች ብለዋል።

ጣሊያን ውስጥ ትናንት እሁድ በተደረገ የምክር ቤት አባላት ምርጫ የሶስቱ የቀኝ ክንፍ አራማጆች ህብረት ፓርቲዎች ሳያሸንፉ እንደማይቀር ተነገረ። ስካይ የተባለውን የጣሊያን የሕዝብ አስተያየት መሰብሰቢያ ድምፅ ከመራጮች ባሰባሰበው አስተያየት እንዳስታወቀው የጣሊያን ወንድሞች ፓርቲ ምክር ቤቱን መቆጣጠር የሚያስችለውን ከ40 ከመቶ ድምፅ በላይ ማግኘቱን አስታውቀዋል። በጣሊያን ወንድሞች ፓርቲ መሪ ጆርጂያ ሚሊኖው

የቀኝ ክንፉ ፓርቲና ወደ ቀኝ በሚያዘነብሉት አጋር ፓርቲዎች መካከል መንግስት የመመስረቻውን ጥምረት ሳምንታት ሊወስድ እንደሚችል ተመልክተዋል። አሁን ባለስል አሁን በስልጣን ላይ ያሉት ጠቅላይ ሚኒስትር ማሪዮ ድራጊ መንግስታቸው ከሁለት ወር በፊት የወደቀ ሲሆን አሁን ያሉት በጊዜያዊ የሞግዚት አስተዳደር መሆኑን ተገልጸዋል። አሁን ያሉት በጊዜያዊ የሞግዚት አስተዳደርነት መሆኑም ተገልጸዋል።

አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ መስከረም 16 2015 ዓ ም ነው የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዛሬውን የደመራ በዓል ለምታከብሩ የኦርቶዶክስ አማኞች እንኳን አደረሳችሁ።

የምስልና ድምፅ አቀናባሪዎቻችንን ላስታውስ ወይም ላስተዋውቅ፣ ሲሳይ አሸናፊና ግርማ ደገፋ። የዕለቱ ዋና አዘጋጅ ደግሞ ቆንጅ ይታየናት፣ የዌብና ማህበራዊ መገናኛ አቀናባሪያችን አባየሁ ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪው ደግሞ ራብ ማክሊን ነው። ወደ ዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ቅንብሮች አንድ ሁለቱን እናሰማችሁ

እንደ አውሮፓ አቆጣጠር ህዳር 2020 ዓ ም እጅግ ጭካኔና ክህደት የተሞላበት ጥቃት የኢትዮጵያን ሰላምና ደህንነት ብቻ ሳይሆን የተባበሩት መንግስታት ድርጅትና የአፍሪካ ህብረትን በመወከል በሌሎች አገራት ሰላምን ለማስፈን በሚያግዘው በኢትዮጵያ መከላከያ ኃይል ላይ ተሰነዘረ።

ችሁት የኢትዮጵያው ምክትል ጠቅላይ ሚኒስትር ደመቀ መኮንንን ነው። ባለፈው ቅዳሜ በሰባሰባተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ካሰሙ ንግግር የተወሰደ ነው። የዛሬውን የኤርትራን መንግስት ተወካይ የውጭ ጉዳይ ሚኒስትር ኦስማን መሐመድ ሳልህን ንግግር ጨምሮ ከጉባኤው ጋር የተዛመዱ አበይት ንጥቦችን የሚዳስስ ልዩ ዘገባ ቆየት ብሎ ይሰማል። የዛሬው የደመራ አከባበር ወደ ደቡብ ኢትዮጵያም ይወስደናል።

አሮጌውን ዓመት ከንደ ስኬቱ እና ከንደ ጉድለቱ አሽቀንጥሮ በመጣል በአዲስ ዓመት ለምስጋና፣ ለሮንት፣ ለእብ፣ ለይቅርታ፣ ለደስታ፣ ለመተሳሰብ፣ ለመከባበር፣ ለአንድነት፣ ለአብሮነት ግልጽና ቁርጥ አቋም የሚያዝበትና የሚተገበርበት ወቅት ነው።

በበዓሉ ስነ ስርዓት ላይ የተናገሩት የጋሞ ዞን አስተዳደር አቶ ብርሃኑ ዘውዴን ነው የተመለከታችሁ የሰማችሁት። የአዲስ አበባውን አከባበር ጨምሮ ታዲያ ቀደም ብዬ እንዳልኩት በመጽሔቱ እንዘግብበታለን። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ

ቀደም ብለን በመግቢያችን እንዳስተዋወቅ ነው በሰሞንኛው ጉዳዮች ላይ ያተኮረው የዕለቱ አብይ ርዕስ በትግራይ ክልል የተፈጸመ ድሮን ጥቃት ፍንጣሬ አንድ የዓለም ምግብ ፕሮግራም የጭነት መኪና መምታቱን ሮይተርስ መዘገቡን ያስታውሳል። ሮይተርስ የድርጅቱን ቃል አቀባይ ላኩልኝ ባለው የጽሁፍ መልእክት በጥቃቱ ሳቢያ የተፈጠረ ፍንጣሬ

የዓለም ምግብ ፕሮግራም ተቀጥሮ የሚሰራ አንድ አሽከርካሪን ጎድተዋል ያለው የህወሓት ቃል አቀባይ አቶ ጌታቸው ረዳም የመንግስት ድሮኖች የዓለም ምግብ ፕሮግራም የጭነት መኪና እንዲወድሙና ሹፌሩ እንዲጎዳ በመግለጽ ክስ አቅርበዋል። ከኢትዮጵያ መንግስት በኩል በቀጣይ የተሰጠ ምላሽ ለጊዜው የለም። የእርዳታ ድርጅቶች መንግስት የመከላከል እርምጃ በሚወስድባቸው አካባቢዎች ከመንቀሳቀስ እንዲቆጠቡ ግን

አሳስቧል። በሌላ ዜና በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የኢትዮጵያ የሰብአዊ መብት ባለሙያዎች ኮሚሽን ሊቀመንበር ካሪ ቤቲ ሙሩንጊ ከኢትዮጵያ መንግስት ተቃውሞ እየገጠማቸው መሆኑ ተዘግቧል። ሙሩንጊ የኮሚሽኑን ምርመራ ሪፖርት ሲያቀርቡ በሰሜኑ ኢትዮጵያ ጦርነት ለተፈጸሙ አብዛኛው ወንጀሎች መንግስትን ተጠያቂ ማድረጋቸው የሚታወስ ነው። ይበንዲ እንዳለ የሰሜኑ ጦርነት ዳግም ካገረሸ በኋላ ስለ ጦርነቱ ለመጀመሪያ ጊዜ አስተያየት የሰጡት

የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጦርነቱን የቀሰቀሰው ህወሓት መሆኑን ገልጠው አገራዊ ህልውናችንን ለማስጠበቅ ስንል ወደ መከላከል እንድንገባ ተገደናል ያሉት። ህወሓት በበኩሉ ለጦርነቱ መቀስቀስ ተጠያቂ የሚያደርገው የኢትዮጵያን መንግስት ነው። ኬኔዲ አባተ ዝርዝሩን ይዟል።

በትግራይ ክልል የድሮን ድብደባ ሲፈጸም የተከሰተ ፍንጣሪ የሰብአዊ እርዳታ ጭኖ የነበረ የዓለም ምግብ ድርጅትን የጭነት መኪና መጥቷል፣ አሽከርካሪውንም አቁስሏል ሲል የዓለም ምግብ ፕሮግራምን ቃል አቀባይ ጠቅሶ ሮይተርስ በዛሬው ዕለት ዘግቧል። የዓለም ምግብ ፕሮግራም ደብሊው ኤፍ ፒ ትናንት መስከረም 15 ጠዋት በትግራይ ክልል ሰሜን ምዕራብ ዞን በዛና ወረዳ አቅራቢያ የድሮን ጥቃት ተፈጽሟል የሚል ሪፖርት እንደደረሰው ቃል አቀባዩ በላከልኝ የጽሁፍ መልእክት ገልጿል ብሏል ሮይተርስ።

በዘገባው ቃል አቀባዩ በጥቃቱ ሳቢያ የተፈጠረ ፍንጣሪ ተወርውሮ ለደብሊውኤፍፒ ተቀጥሮ የሚሰራን አሽከርካሪ ጎድቷል፣ በድርጅቱ መኪና ላይ ደግሞ ቀላል ጉዳት አድርሷል ማለታቸውንም ነው የገለጸው። መኪናው በትግራይ ለተፈናቀሉ ዜጎች እህል ሲያደርስ ነበር ብሏል ዘገባው። ሁለት በትግራይ የሚገኙ የሰብአዊ አገልግሎት ሰራተኞችም ድርጊቱን አረጋግጠዋል ብሏል ሮይተርስ። በዘገባው የተጎዳውን መኪና ፎቶ ማጋራታቸውንም ጠቁሟል። የህወሓት ቃል አቀባይ አቶ ጌታቸው ረዳም ትናንት

በትዊተር ገጻቸው ባቀረቡት ክስ የመንግስት ድሮኖች ዛሬ ከሽሬ ወደ ዛና እርዳታ ሲያጓጉዝ የነበረ የዓለም ምግብ ፕሮግራም መኪና ላይ ባህራ በምትባል ቦታ ላይ ጥቃት አድርሰዋል ብለዋል። ምንም እንኳን ሮይተርስ በመኪናው ላይ መጠነኛ ጉዳት እንደደረሰ ቢዘግብም አቶ ጌታቸው ግን መኪናው ወድሟል፣ ሹፌሩና ሌሎች ሰዎች ደግሞ ቆስለዋል ብለዋል። አቶ ጌታቸው በዓለም ምግብ ፕሮግራም የጭነት መኪና ላይ ተፈጽሟል ያሉትን ጥቃትም ይሁን በፍንጣሪ ጉዳት ደርሷል መባሉን በተመለከተ

የኢትዮጵያ መንግስት እስካሁን በይፋ ያለው ነገር የለም። ይሁን እንጂ የመንግስት ኮሚኒኬሽን አገልግሎት አመሻሽ ላይ ባወጣው መግለጫ ስለ እርዳታ ድርጅቶች አንስቷል። መንግስት የመከላከል እርምጃ ከሚወስድባቸው አካባቢዎች የእርዳታ ድርጅቶቹ ከመንቀሳቀስ እንዲቆጠቡ በማለት ነው ያስጠነቀቀው። ሕወሓት የሰብአዊ እርዳታ ተሽከርካሪዎችን ለጦርነት መጠቀሙን ቀጥሎበታል ያለው መግለጫው ቀደም ሲል ካገታቸው የሰብአዊ እርዳታ ማመላለሻ ተሽከርካሪዎች በተጨማሪ በእስሩ የነበሩትንም የዓለም ምግብ ድርጅትና

የተመድ አርማ በመቀባት የጦር መሳሪያና ተዋጊዎችን በማመላለስ ለወታደራዊ አላማ እየተጠቀመ መሆኑ ይታወቃል ሲልም ከሷል። አክሎም የእርዳታ ድርጅቶች ለእርዳታ የሚጠቀሙባቸው ተሽከርካሪዎች በህወሀት ጥቅም ላይ አለመዋላቸውን እንዲያረጋግጡ ጠይቋል። ህወሀት ከዚህ ቀደም የቀረቡበትን የእርዳታ ድርጅቶች የሚጠቀሙባቸውን ተሽከርካሪዎች ለጦርነት አላማ እንደሚያውል የሚጠቅሱ ክሶች ማስተባበሉ ይታወሳል። ሮይተርስ ከጉዳዩ ጋር በተያያዘ አስተያየት

መሰረታቸውን የጠየቃቸው የኢትዮጵያ መንግስትና የመከላከያ ሰራዊት ባለስልጣናት ምላሽ እንዳልሰጡት ገልጿል። አየር ኃይል ወታደራዊ ኢላማዎችን ብቻ ለይቶ እንደሚያጠቃና ከዚህ ውጭ የሚቀርቡ ክሶች ሐሰት እንደሆኑ መንግስት ከዚህ ቀደም መግለጹ ይታወሳል። በሌላ ዜና በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የኢትዮጵያ ሰብአዊ መብት ባለሙያዎች ኮሚሽን ሊቀመንበር ካሪ ቤቲ ሙሩንጌ ከኢትዮጵያ መንግስት ተቃውሞ እየገጠማቸው ነው። በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን

እንዲመረምር የተቋቋመው ሶስት አባላት ያሉት ኮሚሽን መንግስትም ሆነ ህወሀት በጦርነቱ ከወንጀል የጸዱ እጆች እንደሌሏቸው በምርመራው ሪፖርቱ ቢያመለክትም ለአብዛኛዎቹ ወንጀሎች ተጠያቂው መንግስት መሆኑን ጠቁሞ ከነዚህ ወንጀሎች መካከል የተወሰኑት አሁንም መቀጠላቸውን ማመልከቱ ይታወቃል። የኮሚሽኑ ሊቀመንበር ካሪ ቤቲ ሙሩንጊ ሪፖርቱን ለምክር ቤቱ ሲያቀርቡ የፌዴራል መንግስት ረሃብን እንደ ጦር መሳሪያ በመጠቀም የጦር ወንጀል እየፈጸመ ነው ብለን የምናምንባቸው ምክንያቱ

ች አሉን ያሉ ሲሆን በሰብአዊነት ላይ የሚፈጸሙ ወንጀሎችን በመፈጸምም መንግስትን ከሰዋል። የኢትዮጵያ መንግስት ታዲያ የኮሚሽኑን ሪፖርት ተጨባጭነት የጎደለው እንዲሁም ሙያዊ መሠረትና ገለልተኝነት የሌለው ሆኖ አግኝቼዋለሁ ሲል ሙሉ በሙሉ እንደማይቀበል አስታውቋል። የመንግስት ከፍተኛ ባለስልጣናት በኮሚሽኑ ሊቀመንበር ላይ ተቃውሟቸውን በማሰማት ላይ ሲሆኑ ከነዚህም መካከል የኢትዮጵያ ጠቅላይ ሚኒስትር የደህንነት አማካሪ ሚኒስትሩ አምባሳደር ሬድዋን ሁሴን ይገኛሉ።

ትዊተራቸው ባሰፈሩት የተቃውሞ ጽሑፍ ምንም እንኳን ከሰብአዊ መብት ባለሙያዎች ኮሚሽን በፊት የነበሩት ሁሉም ድብቅ ተግባራት በጣም ግልጽ ቢሆኑም እኚህ ሴት እንዲመረጡ ያደረጋቸው ነገር ትኩረት የሚስብ ነው ያሉት አምባሳደር ሬድዋን ሙሩንጊ ከዚህ ቀደም በትዊተር ገጻቸው አስፍረዋቸዋል ያሏቸውን ጽሑፎች የሚያሳይ ምስልም ለጥፈዋል። በምስሉ ከሚታዩትና የሙሩንጌ ጽሑፎች እንደሆኑ ከተጠቀሱት መካከልም ተመድ እንደ ጎርጎሮሳውያኑ በ2014 ያወጣው የጭካኔ ወንጀሎች ትንተ

ፈተና ማዕቀፍ የተለያዩ የጭካኔ ወንጀሎች ሲፈጸሙ ድርጅቱ ጣልቃ በመግባት የመከላከል እርምጃ እንዲወስድ የሚጠይቀው ተግባር ወይም ሬስፖንሲቢሊቲ ቱ ፕሮቴክት በኢትዮጵያ ላይ መተግበር ካለበት ጊዜው አሁን ነው በሚል በሚያዝያ 2021 የጻፉት ይገኛል። ህወሀት በበኩሉ በካሪቤቲ ሙሩንጊ የሚመራው ኮሚሽን ያወጣውን ሪፖርት በደስታ ተቀብሏል። የኮሚሽኑ ምርመራ የሚቀጥል ቢሆንም የመጀመሪያ ግኝቶቹ ወራሪ ኃይሎች በትግራይ አሰቃቂ የጦር ወንጀል እና በሰው ልጆች ላይ

የሚፈጸሙ ወንጀሎችን መፈጸማቸውን እንዲሁም አሁንም መቀጠላቸውን ያለ ጥርጥር ያረጋገጠ ነው ሲል ህውሀት ባወጣው መግለጫ አስታውቋል። ይህ በእንዲህ እንዳለ የሰሜኑ ጦርነት ዳግም ካገረሸ በኋላ ስለ ጦርነቱ ለመጀመሪያ ጊዜ አስተያየት የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጦርነቱን የቀሰቀሰው ህውሀት መሆኑን ገልጸዋል። ጠቅላይ ሚኒስትሩ ለመስቀል በዓል የእንኳን አደረሳችሁ መልእክት ባስተላለፉበት መግለጫቸው ሶስተኛ ዙር ጥቃት በመፈጸም ህውሀትን የወነጀሉ ሲሆን በ

ዚህ የተነሳ ሀገራዊ ህልውናችንን ለማስጠበቅ ስንል ወደ መከላከል እንድንገባ ተገደናል ብለዋል። እያደረግን ያለነው የመከላከል ውጊያ ብሔራዊ ጥቅሞቻችንን ከአደጋ ለመከላከል ያሰበ ነው ሲሉም አክለዋል። የገጠመን ወረራ በሰላማዊ መንገድ እንዲጠናቀቅ ከሚፈለግብን በላይ አድርገናል ያሉት ጠቅላይ ሚኒስትር አብይ የሌላኛውን ወገን እንቢታ በተገቢው ልክ የሚያወግዝ ግን ጥቂት ነው ሲሉ ተችተዋል። ጦርነቱን የቀሰቀሰው የፌዴራሉ መንግስት እንደሆነ በተደጋጋሚ የገለጸው ህወሓት በበኩሉ

ለሰላም ዝግጁ አይደለም በሚልም መንግስትን ይወቅሳል። ህወሓት በአፍሪካ ህብረት በሚመራው የሰላም ሂደት ላይ ያለ ቅድመ ሁኔታ እንደሚሳተፍ በመግለጽ ከመስከረም አንድ ጀምሮ ከመንግስት ጋር ተመሳሳይ አቋም መያዙም ይታወቃል። ይሁን እንጂ የአፍሪካ ህብረትን ጨምሮ በተለያዩ አካላት የሚደረጉ የሰላም ጥረቶች እዚህ ግባ የሚባል ፍሬ ማፍራት ተስኗቸዋል። ለዚህ ደግሞ ዋነኛው ምክንያት በሁለቱ ወገኖች መካከል መተማመን አለመኖሩ እንደሆነ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይ

ሐመር ባለፈው ሳምንት በሰጡት ጋዜጣዊ መግለጫ አመልክተዋል። ለአሜሪካ ድምፅ ኬኔዲ በሰፊ ዘገባው አመሰግናለሁ። አድማጮች ከደንብዬ እያስተዋወቅኩት

ከሳምንት በላይ የሆነው ሰባ ሰባተኛው የተባበሩት መንግስታት ጠቅላላ ጉባኤ የሚመለከት ዘገባ ቆየት ብሎ ይቀርባል። የኦሮሚያ ውስጥ እየጨመረ ባለው ሁከት ሳቢያ ሺዎች መፈናቀላቸውን የሚመለከት ሌላ ዘገባም ቆየት ብለው ከሚቀርቡት ውስጥ ነው። አሁን በቀጥታ ወደ ዛሬው የደመራ በዓል አከባበር ነው መወስዳችሁ የመስቀል ደመራ በዓል በተለያዩ የኢትዮጵያ አካባቢዎች በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ዘንድ

በድምቀት በመከበር ላይ ይገኛል። የአዲስ አበባውን አከባበር የተከታተለው ዘጋቢያችን ገብረ ሚካኤል ገብረ መድህንን ወዲህ ወደ ስቱዲዮ ከመግባት ያስቀድሞ ጥቂት ደቂቃዎች በፊት አነጋግሬዋለሁ። ወደ ምልልሳችን እንሂድ። ገብረ ሚካኤል፣ እንደምናመሽ እንደምናመሽ። አሉላ፣ እንደምናመሻችሁ አድማጮች ተመልካቾቻችን

ገብረ ሚካኤል የአዲስ አበባውን አከባበር ተከታትላሃል። ዛሬ እንግዲህ በተለያዩ አካባቢዎች እየተከበረ ያለበት ነው። ምን ይመስል ነበር? እስኪ የአዲስ አበባውን ስዕል ስጠን። አመሰግናለሁ አሉላ በድጋሚ። የአዲስ አበባው ስነ ስርዓት በመስቀል አደባባይ የተከበረው ማለት ነው። በጣም ደማቅ ነበረ። ከቀኑ ዘጠኝ ሰዓት ጀምሮ ወደ ማታ አንድ ሰዓት አካባቢ ነው የተገባደደው።

በርከት ያሉ ምእመናን ተገኝቷል። የቤተ ክርስቲያን ሊቃውንት፣ ካህናት፣ ሊቃነ ጳጳሳት፣ ቀሳውስት ቀሳውስጥ ተገኝቷል። የሌሎች ሀይማኖቶች ተወካዮችም የሃይማኖት አባቶች ተገኝቷል። በአዲስ አበባ ከሚገኙ አንድ መቶ አስር አብያተ ክርስቲያን የመጡ መዘምራን ወደ አንድ ሺህ የሚሆኑ መዘምራን እንደሆኑ ለማወቅ ችያለሁ። የተለያዩ ያሬዳዊ ዜማዎችን አሰምተዋል።

እነዚሁ መዘምራን በስነ ስርአቱ የተለያዩ ትርኢቶችን አሳይቷል፣ በእንግዶች ፊት ማለት ነው። ምእመናን ጧፍ በማብራት ስነ ስርአቱን አድምቀውታል። ርችትም ተተኩሷል፣ ለበዓሉ ድምቀት ማለት ነው። በጣም ደማቅ ነበር። በአጠቃላይ አሉላ፣ በዚህ ስነ ስርአት ከፍተኛ የመንግስት ባለስልጣናት ተገኝቷል፣ ፕሬዚዳንት ሳህለ ወርቅ ዘውዴ

የአዲስ አበባ ከንቲባ ወይዘሮ አዳነች አበቤ፣ የባህልና ስፖርት ሚኒስትር ቀጀላ መርዳሳ እንዲሁም የትምህርት ሚኒስትር ዶክተር ብርሃኑ ነጋ ይጠቀሳሉ ከከፍተኛ የመንግስት ባለስልጣናት መካከል ማለት ነው። በአጠቃላይ በርከት ያለ ምዕመን የተከታተለው በጣም ደማቅ ስነ ስርዓት ነበረ። መልካም ገብረ ሚካኤል እንግዲህም ሃይማኖታዊ በዓልም ቢሆን በተለየ ትኩረት የሚከበር በዓል እንደመሆኑ

የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ርዕሰ ሊቃነ ጳጳስ አቡነ ማትያስ ስነ ስርዓቱን ቃለ ቡራኬ አሰምተዋል። እንደው ከሃይማኖታዊ ይዘት ባሻገር በኢትዮጵያ አሁን ባለችበትም ሁኔታ በሰውም ሕይወት ላይ የምእመኑንም ሕይወት አስመልክቶ የተናገሯቸው እንደ ጎላ ብለው የታዩ ነጥቦች ካሉ ብታጋራል።

ትክክልና አሉላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ብጹ ቅዱስ አቡነ ማቲያስ በስነ ስርዓቱ ለተገኘው ምእመን እና ለሁሉም ተሳታፊ ቡራኪያቸውን ሰጥተዋል። እንደዚሁም የንግግር አድርጓል። በንግግራቸው በተለይ አትኩረት የሰጡት ሰላም እንዲኖር አጥብቀው ተናግረዋል።

ሰላም፣ ፍቅር፣ ይቅርታ መስቀል ማለት ሰላም፣ ፍቅር፣ ይቅርታ ማለት ነው በማለት ተናግሯል። እኛ የሰው ልጆች ከእልህ ወጥተን ለሰላም ለይቅርታና ለአንድነት እጃችንን መዘርጋት አለብን። ይቅር መባባል አለብን። ለሰላም ብዙ በርተን መስራት አለብን የሚል ንግግር አሰምተዋል። ከእልህ የሚገኘው መጠፋፋት ብቻ ነው።

ስለዚህ ከእልህ ከመጋባት ወጥተን ለሰላም ለፍቅር እጃችንን መዘርጋት አለብን የሚል ንግግር አሰምተዋል። ሁሉም እንደየ ሃይማኖቱ ለሀገሪቱ ሰላም መጸለይ አለበት ሲሉም ተናግረዋል። ዋናው መልእክታቸው የቅዱስ ፓትርያርኩ ይሄ ነበረ። አሉላ መልካም ገብረ ሚካኤል፣ ምዕመናንስ የማነጋገር እድል አግኝተህ ነበር

ከሆነ ምን አይነት መልእክቶችን ሰማህ? እንደው በተደጋጋሚ የሰማኸው እንዲሁ በምዕመኑም ዘንድ ጎልቶ የታየ ነገር ካለ የኔ እናንተ አጠር ያለች ምልልስ መቋጫ ትሆን። አመሰግናለሁ። በድጋሚ ከተሳታፊዎቹ የተወሰኑትን ለማነጋገር ችያለው። አብዛኞቹ ያሉኝ መስቀል ማለት ትርጉም ራሱ ለሰላምና ለፍቅር የተከፈለ መስዋዕትነት ማለት ነው።

ፈጣሪም እርስ በራሳችሁ ተባበሩ፣ በሰላም ኑሩ ነው የሚለን። ኢየሱስ ክርስቶስ ለሰው ልጆች ሰላም፣ ፍቅር እና ድህነት ሲል ነው መስዋዕትነት የከፈለው። የእሱን አብነት አራያ ተከትለን በሰላም በፍቅር መኖር አለብን የሚል አስተያየት ሰጥተውኛል። ቅድም እንዳልኩ መስቀል ማለት ለሰላም፣ ለፍቅር የተከፈለ መስዋዕትነት ማለት ነው።

ለሀገራችንም እንጸልይ ብሏል። እነዚሁ አስተያየት ሰጪዎች አሁን ያለው ግጭትና አለመረጋጋት በሰላም ተፈቶ በሀገሪቱ ውስጥ ሰላም የሚሰፍንበት ሁኔታም እንመኛለን ሲሉ መልካም ምኞታቸውን ገልጸውልኛል። ጠቅለል ያለው አስተያየታቸው ይህን ይመስል ነበር። አሉላ ገብረ ሚካኤል በጣም አመሰግናለሁ። በምስልና በድምጽ ያገኛቸውን ለአድማጭ ተመልካቾቻችን

በድረ ገጻችን እና በማህበራዊ ገጾቻችን እናጋራለን። የመስቀል ደመራ በዓልን የአዲስ አበባ አከባበር ነበር ያካፈልከን፣ በጣም አመሰግናለሁ። በድጋሚ መልካም በዓል። አንተም አመሰግናለሁ አሉላ፣ መልካም በዓል። ተመልካቾች፣ አድማጮች አመሰግናለሁ።

የአዲስ አበባውን ደማቅ ስነ ስርዓት ነበር ገብረ ሚካኤል እንዳጋራን የተመለከት ነው። የመስቀል ደመራ በዓል ታዲያ በተለያዩ አካባቢዎችም በክርስትና እምነት ተከታዮች የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች ዘንድ በድምቀት ተከብሯል። ገብረ ሚካኤልን ተከትሎ ታዲያ ወደ ደቡብ ነው ያቀና ነው

በአካባቢው በተለያዩ መንገዶች የሚከበረው የደመራ በዓል በአንዳንድ የደቡብ አካባቢዎች የአገሪቱ የዘመን መለወጫ በዓል ተደርጎ በተለያዩ ስያሜዎች በደማቅ ስነ ስርዓትም ይካሄዳል ይለናል። ወደ አርባ ምንጭ የተጓዘው እና የደቡብ ኢትዮጵያን አካባበር የተከታተለው ዮናታን ዘብዲዮስ በበርካታ የደቡብ ክልል አካባቢዎች በደማቅ ሁኔታ የሚከበረው የመስቀል በዓል

ትናንት በጋሞ ዞን አርባ ምንጭ ከተማ በድምቀት መከበር ጀምሯል። በጉራጌ መስቀል፣ በሀዲያ ያሆዴም፣ በወላይታ ጌፋታ፣ በጎፋ ገዜ ማስቀላም፣ በከንባታ ማሰላም፣ በከፍቾ ማሽቃሬ ባሮ የተባለ የሚጠራውና

በሌሎችም በርካታ የክልሉ አካባቢዎች በስፋት የሚከበረው ይህ የመስቀል በዓል በጋሞ ዞን ሲከበር የነበረው ድባብም የተለየ ነበርም።

አምባሳደር አቶ ብርሃኑ ዘውዴ የዮም መስቀል በዓል የምስጋናና የእረፍት እንደዚሁም አሮጌውን ሸኝተን አዲሱን ዓመት የምንረከብበት በዓል ነው ሲሉ ተናግሯል። የዮም መስቀል አሮጌውን ዓመት ከእንደ ስኬቱ እና ከእንደ ጉድለቱ አሽቀንጥሮ በመጣል በአዲስ ዓመት ለምስጋና፣ ለረፍ ለእር ለይቅርታ፣ ለደስታ፣ ለመተሳሰብ፣ ለመከባበር፣ ለአንድነት፣ ለአብሮነት

ግልጽና ቁርጥ አቋም የሚያዝበትና የሚተገበርበት ወቅት ነው። ትናንት በአርባምንጭ ዩኒቨርሲቲ ቅጥር ግቢ ውስጥ በተካሄደው የአከባበር ስነ ስርዓት ቁጥራቸው እየበዙ የዞኑ ነዋሪዎች፣ የየክልል የመንግስት ተወካዮች፣ ሚኒስትሮች እና የተለያዩ ሀገራት አምባሳደሮች ተገኝተው የደመራ ስርዓትም ተካሂዷል። በዓሉ የተለያየ ትርጉም ያላቸው ባህላዊ ስነ ስርዓቶች የሚፈጸምበት ጭምር መሆኑን በስነ ስርዓቱ ላይ የተገኙት ያነጋገርናቸው ወይዘሮ ባንጀባ ተናግሯል

አሉ ሴቶች በሰፊው የሚሳተፉበት እንደሆነ የገለጹት ወይዘሮ ባንጄ ያገቡ ሴቶች በትዳር አጋሮቻቸው የሚደረግላቸውን እንክብካቤ የሚያስመሰክሩበት ሶፊ የተሰኘ ስነ ስርዓት የበዓሉ አንድ አካል መሆኑን አብራርተዋል። በበዓሉ ላይ በእንግድነት የተገኙት የኢትዮጵያ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ይህ በዓል በበርካታ አካባቢዎች የሚከበር ለባህላዊ ሴቶች እውቅና የሚሰጥበትና አስተዋጽኦአቸው

የሚወሳበት ጭምር ነው ብሏል። እውቅና ከሚገባው ባህላዊ እሴቶች መካከል አንዱ ነው ያሉት የጋሞ አባቶች የይቅርታ የሽምግልና ስነ ስርዓት ጠቅሰው የኢትዮጵያ ወቅታዊ ችግር የሚፈታውም እነዚህን በመሳሰሉ ባህላዊ እሴቶቻችን ነው ሲሉ ተናግሯል። የጋሞ የአገር ሽማግሌዎች ከጸን ይልቅ ፍቅርን፣ ከመገፋፋት ይልቅ ይቅርታን ተንበርክታችሁ ያስተማራችሁን

አርአያዎቻችን ናችሁና እጅግ በጣም እናከብራችኋለን። የጋሞ የሀገር ሽማግሌዎች እየገጠሙን ላሉ ችግሮቻችን ሁሉ መፍትሄው እጃችን ላይ መሆኑን አስገንዝባችሁናል፣ አስተምራችሁናል እና የእናንተን ባህልና ሴት በመላ ኢትዮጵያ እንዲሰፋ ማድረግ ይጠበቅብናል።

በጋሞ ዞን አርባ ምንጭ ከተማ በድምቀት እየተከበረ የሚገኘው የየው ማስቀላ በዓል እስከ ያዝነው ወር መጨረሻ በተለያዩ ባህላዊ ስርዓቶች እየተከበረ ይዘልቃል። ዛሬ ደግሞ የእርድ ስርዓት መፈጸም ጀምሯል። በዞኑ በድምቀት እየተከበረ ያለው ይህንን በዓል በሌላ ዝግጅት በስፋት ይዘን እንመለሳለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አርባ ምንጭ።

ዮናታንን ለግሩም ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። የዕለተ ሰኞ መስከረም 16 ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በኢትዮጵያ ሰዓት አቆጣጠር የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ ሁለት መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ሳምንታዊ ቅንብር ነው የምናልፈው። ሀኪሞን ይጠይቁ

ሐኪሙን ይጠይቁ ለምሽቱ የስኳር በሽታ በተለይ በአይን ጤና ላይ የሚያስከትለውን ጉዳት ይመረምራል። ሙያዊ ማብራሪያውን የሚሰጡን ሐኪሙ የአይን ሐኪሙ ዶክተር ወርቃየሁ ከበደ ናቸው። ዶክተር ወርቃየሁ የአይን ነርቭ ሕክምና ልዩ ባለሙያም ናቸው። ወደ ምልልሳችን ልውሰዳቸው።

ዶክተር ወርቃየው በልማድ የስኳር በሽታ በሚል መጠሪያ የምናውቀው የህመም አይነት ከፍተኛ ጉዳት ከሚያደርስባቸው የሰውነት ክፍሎች አይን አንዱ መሆኑን መረዳታቸውን ጠቅሰው ዳዊት ኃይሎ የተባሉ አድማጫችን ያደረሱን ጥያቄ ነው የምሽቱ ሐኪሙን ይጠይቁ ትኩረት። ለመሆኑ የስኳር በሽታ በአይን ላይ ጉዳቶችን የሚያደርሰው በምንድን ነው ይላሉ። ባለሙያ ጠይቃችሁ ምላሹን አድርሱን ያሉን፣ አያይዘውም የሚደርሱትን የጉዳት አይነቶች እንድናስረዳቸው ጠይቀዋል።

አመሰግናለሁ አሉላ። ትክክል ነው። ስኳር በሽታ በጣም ከሚያጠቅታቸው የሰውነታችን ክፍሎች አንዱ አይናችን ነው። እይታችንም እንዲቀንስ ያደርጋል። ይህ ለምን ይሆናል? አይናችን ላይ ለምን ጉዳዩ ደርሳል? የሚለውን ነገር ለመመለስ በመጀመሪያ እንደው ዝም ብለን ጠቅለል ባለ ሁኔታ የስኳር በሽታ ባህሪ ብናይ፣ ይህን አይን የሚያመጣውን ጉዳት ከአይንም ሌላ አካሎቻችን የሚጎዳበት ነገር ለመረዳት ያስችላል ብዬ ገምታለሁና

በመሰረቱ ስኳር በሽታ ከባህሪው ብዙቻችን እንደምናውቀው ሰውነታችን ውስጥ ያለ የሀይል ምንጭ የሆነው ጉልኮስ የምንለው ነገር መብዛት ነው። ይህ ነገር ለምን ይሆናል? ጉልኮስ ሰን በደባችን በዛ ለስኳር በሽተኛ ላይ ብለን ያል እንደሆነ ምንድን ነው? ሰውነታችን ለሚሰራው ስራ የሀይል አቅርቦት ያስፈልገዋል። ይህን የሀይል አቅርቦት ደግሞ የሚያገኘው ከምንመገበው ምግብ ነው።

የምንመገባቸው ምግቦች ውስጥ ሀይል ሰጪ የምንላቸው አሉ። እነዚህ በሰውነታችን ተፈጭተው ተደራጅተው ወደ መጨረሻ ለሀይል አጠቃቀም እንዲውል የሚደርስበት ደረጃ ላይ ጉልኮስን ነው የሚሆነው። እንግዲህ ይሄ ጉልኮስ ወደ ደማችን ይገባል። ከደማችን ተነስቶ ነው እንግዲህ ወደ እያንዳንዱ የአካላችን ክፍል መዳረስ አለበት።

ይህ እንዲሆን በመሰረታዊ ደረጃ ምን መሆን አለበት ምን ያስፈልጋል ከሰውነታችን ክፍል አንዱ የሆነው ጣፊያችን ወይም ፓንክሪያስ የሚያምነጨው ሆርሞን አለ ኢንሱሊን የምንለው ይህ ኢንሱሊን ምንድነው ስራው ይህን ደም ውስጥ ያለውን ግሉኮዝ የኃይል ምንጭ ሆነውን ከደም ወጥቶ ወደ እያንዳንዱ ሰውነት አካላችን እንዲገባ እንደ ቁልፍ ሆነው የሚያገለግል ሆርሞን ነው ኢንሱሊን ስኳር በሽተኛ ላይ ምንድነው የሚሆነው

አንድ፣ ይሄ ኢንሱሊን በበቂ መጠን አይመነጭም። ወይም እንደው በተወሰነ መጠን እንኳን ቢመነጭ ዋናው ስራውን ጉልኮሱን ከደም ስራችን አውጥቶ ወደ ሰውነት እንዲገባ የሚያደርገውን ስራም በአግባቡ ላይ ስራ ይችላል። በዚህ ምክንያት ኢንሱሊን ይህን ስራውን መስራት ባለመቻሉ ጉልኮስ በደማችን እየተከማቸ እየጨመረ ይሄዳል።

ይህ እንዳልኩት ይሄ ጉልኮስ ያለው ደም ውስጥ ነው። ደም ደግሞ በደም ስራችን ወደ ሁሉ የሰውነታችን አካል ይደርሳል። አሁን ስኳር በሽተኛ ላይ እንግዲህ ይሄ ከፍተኛ ጉልኮስ ያለው ደም ነው በየሰውነታችን ላይ ይደረሳል እና በአግባቡ ወደ ውስጥ ገብቶ ወደ ኃይል መለወጥ ባለመቻሉ እየቆየ በሄደ ቁጥር ጉልኮሱ በርክቶ ደም ውስጥ በቆየ እና ጊዜ ባለፈ ቁጥር

የደም ስሩን ግርግዳዎች እየጎዳ ሄዳል ደም ውስጥ ያሉት ሴሎች አሉ በርከት ያሉ ሴሎች ቀይ የደም ሴሎቻችን ነጭ ደም ሴሎቻችን በደም መርጋት ላይ ሊቆጣጠሩ የሚችሉ ፕላትሌት የምንላቸዋሉ እነዚህ በዚህ ስኳር በሞላበት ደም ውስጥ በሚዘዋውሩበት ጊዜ እስበር በዚህ የመያያዝ የመጣበቅ ነገር ይመጣና ወይ ደም ስሩ ይደፈናል ወይ ደግሞ ስኳሩ ራሱ የደም ስሩን ግርግዳ ይጎዳና ደም እያለፈ እንዲፈስ

ወይም ደም ውስጥ ያሉ ሌሎ ፈሳሽ ነገሮች እያለፉ ወደ ተለያዩ የአካል ክፍላችን እየገቡ ችግርን ይፈጥራሉ። እንግዲህ በመሆኑ ይህ ጉዳት የሚደርሰው ሁሉም አካል ላይ ነው። ቀን ጥቀን ስራቸው ከፍተኛ የሆነ በርከታ ያለ ደም የሚያገኙ በርከታ ያለ ደም ስር ይኖራቸዋል እና በዛ ምክንያት አንዳንድ የሰውነት አካሎቻችን ከሌላው በበለጠ ስኳር ተጠቂዎች ይሆናሉ። መልካም።

ዶክተር ወርቃየው ከሰውነት የስኳር የሚያብላላው ቅመም መጠን እና በደም ውስጥ ከሚኖረው ዝውውር፣ በዛ ዝውውር አማካኝነት ሌሎች ዋና ዋና የሰውነት አካሎች እንደሚጎዱት ሁሉ አይንም ሊጋለጥ የሚችልበት አስረድተውናል። እስኪ የተናጠል የህመም ሁኔታዎችን እንመልከት። ምን አይነት የህመም ሁኔታዎች በዋናነት ይከሰታሉ? በተለይስ ደግሞ የስኳር ህመምተኛ ከሌሎች ሰዎች ሊያሳስበው የሚገባ የአይን ህመም አይነት አለ ወይ በጥንቃቄውም ሆነ

በምርመራ ቀድሞ ለማወቅ የሚደረግ ጥረት ውስጥ የስኳር ህመምተኛ ሊጨነቅ ሊጠበብባቸው የሚገቡ የተለዩ የሚባሉ የአይን ህመሞችስ አሉ ወይ? በትክክል አሉ አልኩት። አይናችን የእይታ ስራው በጣም ኃይልን ጠያቂ ነው። በርከት ያለ ደም ስላለ ነው አይናችን ላይ ከሌሎቹም ቀደም ብሎ ባለ ሁኔታ አይናችን ሊጎዳ የሚችልበት ምክንያት አይንን ሲያጠቃ ምንድንነለው ባልኳቸው ምክንያት ነው። ወደ አይን የሚመጡት ደም ስሮች በጣም በተለይ የደቀቁት ካፒላሪ የምንላቸው ወይ እነሱ ይደፈናሉ

ወይ ደግሞ ግድግዳቸው በትክክል ስራውን ባለመስራቱ ደምም ወይም ሌላም ከደም ውስጥ ያለ ፈሳሽ እያለፈ ወደ አካላችን ሲገባ የእይታን ስራ እያወቀው ይመጣል። ይህም ሊሆን የሚችለው እንግዲህ በተለይ ሶስት ዋና ዋና የአይናችን አካሎች ላይ ነው ስኳር በሽታ ሊያጠቃ የሚችለው እነዚህም ምንድን ናቸው?

በመጀመሪያ የአይናችን ሌንስ አለ፣ ብርሃን የሚያሳልፍ ብርሃኑ ከውጭ ገብቶ ሬቲናው ላይ ፎከስ እንዲሆን የሚያደርገው ሌንሳችን። ስኳር በጨመረ በቀነሰ ቁጥር ደማችን ውስጥ በዛው ልክ ፎከስ የማደርጉ ኃይሉ መጨመር መቀነስ አይነት ነገር ያሳይና፣ አንዳንዴ የስኳር በሽተኛ የመጀመሪያ ምልክት የሆነውን ሄድ መጣ ሄድ መጣ የሚል እይታ ብዥ ብዥ ማለት ምልክት አለ። ይኸውም እንግዲህ የበረከተው ግሉኮስ ሌንሱ ላይ በሚያመጣው አንዳንድ ችግር ነው። ይሄ ብዙም አሳሳቢ አይደለም።

ግን እየገፋ ሲሄድ ሌንሱ ላይ አንዳንዴ እድሜያቸው ትንሽ ገፋ ያሉ ሰዎች በእድሜ የሚመጣ ሞራ ካላቸው ያ ሞራ ፈጠን ብሎ ከሌላው ቶሎ እይታን እንዲያግድ ሊያደርግ ይችል ይሆናል። ይሄኛው ብዙም አሳሳቢ አይደለም። በሌንሱ ላይ የሚያመጣው ችግር ብዙም ይህን ያህል ለሌላው ወደኋላ ወደመመጣት ላይ በርከት ማለት ባለግ ናናየው

በሁለተኛ ደረጃ የሚያጠቃው አይኑን ምንድን ነው? ደምስሮች በጠቅላላ በሰውነት ላይ ችግር ስለሚኖራቸው በጠቅላላ ሰውነታችን ነርቮች እንደዚሁ ጉዳቱ ይደርስባቸዋል እና አይናችንን የሚያንቀሳቀሱት ጡንቾች፣ እነሱን እንዲቀሳቀሱ የሚያደረጉ ነርቮች አሉ እሱም አንዳንድ እንደዚሁ ደምስሮቻቸው በሚጎዱ ጊዜ የአይንን ጡንቻ ማንቀሳቀስ አቅማቸው እየቀነሰ መጣና ድንገተኛ የሆነ አይን መንሸዋረር፣ አንድ ነገር ሁለት ሆኖ መታየት

የአይን ቆባችን የላይኛው መውደቅ መንቀሳቀስ አለመቻት ሊኖር ይችላል። ይህም ቢሆን እንደው የተለመደ አይደለም። እጅግ በጣም የተለመደውና ስኳር በሽተኛ ላይ እይታን በመቀነስ ብዙ ጊዜ ችግር የሚያመጣው የአይናችን የውስጠኛው ክፍል የሆነው ሬቲናው ሲጎዳ ነው እና አብዛኛው የስኳር በሽተኛ ላይ የምናየው ይሄንን ነው፣ የውስጥ የሬቲናው መጎዳት ነው። ደምስሮች መዘጋት ወይም ደም ስር ውስጥ ያለው ደም ወይም ፈሳሽ ወደ አይናችን በሚፈስበት ጊዜ

ሶስት ደረጃ በደረጃ የሚመጡ አይነት ጉዳት አሉ ሬትናው ላይ። ይሄ ሬትና መጎዳት በእውነቱ በጣም ስኳር በሽተኛ ላይ ተለምዶ የሚታይ ነገር ነው። ከዚሁም ጋር በተያያዘ እንደውም በአሁን ጊዜ በምዕራቡ ዓለም ብናይ እይታን ከሚቀንሱ ዋነኛ ምክንያቶች አንዱ የሆነ መቷል ከስኳር ጋር የተያያዘ የሬትና መጎዳት ወይም ዳያቤቲክ ሬቲኖፓቲ የምንለው እኛውም አገር ቢሆን እንደዚሁ ነው። እንደው ሌሎች ሌሎቹ የከፉ ችግሮች ስላሉን

ብዙም የስኳሩ ጎልቶ አይታይ ይሆናል እንጂ እስካሁን በኢትዮጵያ ውስጥ እንዲሁ በጣም እየጨመረ በመምጣቱ እይታን መቀነስ እይትን የማጣት ዋነኛ ምክንያት ወደ መሆኑ እየመጣ ነው ያለው በዚሁ የዲያቤቲ ክሬቲኖፓቲ ምክንያት። እና ይህ የዲያቤቲ ክሬቲኖፓቲ ሶስት አይነት ባህሪዎች አሉት። ከአመጣጦ ስናይ አንደኛው ምንድን ነው? ልክ አንድ ሰው ስኳር በያዘው ጊዜ አንስቶ እድሜና ጊዜው የበሽታው እየጨመረ በሄደ ቁጥር በዛው ልክ

እየተወሳሰበ እየከፋ የሚሄድ አይነት አለ። ባክግራውንድ ብለን እስከ ፕሮግሬሲቭ ሬቲኖ ፓቲ የምንለው ነገር አለ። ይኸው የደም አቅርቦቱ ወደ አይን እያነሰ በሄደ ቁጥር እይታ ላይ በሚፈጥረ ሁኔታ፣ እንዲሁ የበሽታውን ጊዜያት የቆይታ ሁኔታ የስኳሩ የቁጥጥር ሁኔታን ጋር በተያያዘ እንዲሁ እያደገ መሄድ አለ። ሁለተኛ አይነት ምን አለ? በማንኛውም የስኳር ደረጃ ላይ ያለ በሽተኛ አንዳንዴ ድንገት እይታ መቀነስ ችግር ይመጣል።

ይሄ እንደው ዜና ሁኔታን ጠብቆ የሚሄድ አይደለም ይሆናል። በማንኛውም ደረጃ ላይ ባለው ስኳር ላይ ይሄ ዲያቤቲክ ማኩሎፓቲ እንለዋለን። ምንድን ነው ይሄ? ደግሞ ውስጥ ሬትናችን ላይ ጥርት ያለውን እይታ የምናይባት አካል በጣም ትንሽ ናት። ከአብዛኛው ሬትና በጣም በጣም ጥቂቷ ናት፣ እና እዚች ቦታ ላይ ምንም አይነት ትንሽ ነገር ጉዳት ሲደርስ እይታ ላይ የሚያመጣው ለውጥ በጣም ከፍተኛ ነው፣ እና ይሄ ዲያቤቲክ ማኩሎፓቲ ሲኖር እንዲሁ ድንገት እይታ ለመቀነስ ነገር ያመጣል። ሶስተኛው

ኢትዮጵያና የሚመጡ ችግሮች በዚ በሬትና በመጎዳቱ ምክንያት አድቫንስድ የምንለዋለ ስኳሩ ከቁጥጥር ውጭ ሆነው ወይም እንደ እጅግ በጣም ለብዙ ዘመን በቁጥጥር ሳይሆን የቆየ ሲሆን እነዚህ ችግሮች ይደራረቡ ይደራረቡና እጅግ የከፉ እይታንም በሙሉ በሙሉ ሊያጠፉ የሚችሉ ችግሮችን ይዞ ይመጣል። እነዚህም እንደ በከፍተኛ ሁኔታ ሬትናው ላይ ወይም ደግሞ ሬትና ውስጥ ያለ ቪትረስ የምንለው ፍሉድ እዛ ውስጥ

ደም መድማት ወይም ደግሞ ይሄ ዚክሬስ የምንለው አካል አንዳንዴ ሬትናው ላይ የሚያያዝባቸው ቦታዎች አሉ። ያ እየገረበ እንደ ጠባሳ እያያዘ ሲመጣ ሬትናውን ከቦታው አስለቅቆ እይታን እንዲጎዳ የማድረግ ደም ወደ ሬትና እንደሚደርሰው እያነሰ የሚሄዱ መጠን በጣም እየጨመረ በመጣ ቁጥር ሰውነት እያካካሰ እየመሰለው አዳዲስ ደም ሥሮዎች እንዲያድጉ የሚያደርገው ጥረት አለ። እነዛ ደግሞ በስራቸውም እንዲሁ በአካላዊ ጥንካራቸውም የደከሙ ስለሆኑ

ደም እንዲፈስ ያደርጋሉ። ሌላ ሌላ ተጓዳኝ ችግሮችን ይዞ ይመጣሉ ና የአይን ጓዳ ውስጥ ደም እንዲፈስ የማድረግ እድል ሊፈጠር ሁሉ ይችላል። ደፍነት በጣም በጣም ያ ነው እንደም ዋናው ነገር የአድቫንስ ማድረግ ጊዜ ትልቁ ችግር ደም መፍሰስ ነው፣ ውስጥ ችግር እየሆነ የሚመጣው እና ያ አንዳንዴ ለሕክምናም ውስብስብ የሆነ ችግሮችን የሚያመጣ ሁኔታ ይሆናል።

ዶክተር ወርቃየሁ ከበደን ለሙያዊ ማብራሪያቸው አመሰግናለሁ። አድማጮች፣ እናንተም በተለያዩ የጤና ችግሮች ላይ ያሏችሁን ጥያቄዎች ብታደርሱን ተገቢውን ከፍተኛ ባለሙያ በመጋበዝ እንዲሁም ማብራሪያ እናቀርባለን። በሐኪሙን ይጠይቁ ተሳተፉ። ቀደም ብዬ በመግቢያው ካስተዋወቅኳቸው ዘገባዎች ወደ አንዱ ነው የምናልፈው። ኦሮሚያ ውስጥ እየጨመረ ባለው ሁከት ሳቢያ በሺዎች የሚቆጠሩ መፈናቀላቸውን ይጠቁማል።

አማጺው የኦሮሞ ነጻነት ጦር ባለፈው ሰኔ እንደ አዲስ ጥቃት መክፈቱን ካሳወቀበት ጊዜ አንስቶ በሺዎች የሚቆጠሩ ሰዎች ከኦሮሚያ ክልል መፈናቀላቸውን የተባበሩት መንግስታት ድርጅት ተናግሯል።

በሌላ በኩል ከአማራ ክልል ይነሳሉ የተባሉ ታጣቂዎችም በሲቪሎች ላይ እንግልት በመፈጸም እንደሚወነጀሉ ተመልክተዋል። ባለስልጣናቱ ሸኔ የሚሉትና በሽብርተኝነት የፈረጁት የኦሮሞ ነጻነት ጦር የቋንቋ ማንነትን የለየ የሚሆን በሲቪሎች ላይ ጥቃት እንደማያደርስ ለአሜሪካ ድምጽ ተናግረዋል።

ከአማራ ክልል ይነሳሉ የሚባሉትንና ፋኖ እንደሆኑ የሚነገረውን ታጣቂዎች ማግኘትም ምላሻቸውን ማካተትም አልተቻለም። ደብረ ብርሃን ከተማ ውስጥ የሚገኝ መጠለያ ውስጥ ተፈናቃዮችን በየቀኑ እየተቀበለ መሆኑን አስታውቋል። ሪፖርተራችን ሄንሪ ዊልከንስ ነው መጠለያው ላይ ያሉ ተፈናቃዮችን እዚያው አግኝቶ አናግሮ የሚከተለውን ያደረሰን። እንግዲህ ወልዴ እንዲህ ያቀርበዋል።

ዘይነብ አሊ ሰይድ እና እህታቸው ደብረ ብርሃን የሚገኘው መጠለያ የደረሱት ቪኦኤ ጣቢያውን በዚህ ወር መስከረም ውስጥ ከመጎብኘቱ አንድ ቀን ቀደም ብሎ ነበር። ዘይነብ ከአዲስ አበባ 100 ኪሎ ሜትር ላይ ከሚገኘው ከተማቸው ለቀው የወጡት የመንግሥት ባለሥልጣናት ሸኔ እያሉ የሚጠሩት የኦሮሞ ነጻነት ጦር ሁለት ልጆቻቸውን አማራ በመሆናቸው ምክንያት ከገደለብኝ በኋላ ነው ብለዋል።

ዘይነብ አሊ ሰይድ ይባላሉ። ሁለት ልጆቼን አጥቻለሁ። አንደኛውን ልጄን አስከሬኑን ያገኙት በአንድ የነዳጅ ማደያ ጣቢያ ነው። ባጃጅ ስለሚነዳ ወደዚያ ሲሄድ መሆን አለበት የገደሉት። 25 ዓመቱ ነበር። ወንድሙ ደግሞ 20 ዓመቱ ነበር። የዘይነብ እህት ሀዋ አዳነ ደግሞ ሁከቱ ወደ ከተማቸው ለምን በድንገት እንደተዛመተ ሲናገሩ በሰላም አብረው የኖሩ የነበሩት የአማራና የኦሮሞ ነዋሪዎች መካከል ምን እንደገባ አላውቅም ይላሉ

ሲያውቅም አንድ ላይ ስንበላ አንድ ላይ ስንጠጣ የዋዲያጋው ሲመጣ ብቻ ነው ያየ ነው። ያ ብቻ ነው። ቢያስቡንማ አስቀድመን እንለቅ ነበር፣ ገንዘብ ባንይዝ ማለት ነው። እንዲህ አይነት እውከት ከዚህ በፊት አይተው እንደማያውቁ ሀዋ ተናግረዋል። አሁን ታዲያ እንደ ሀዋና ቤተሰቦቻቸው አይነት ታሪኮች በተደጋጋሚ ይሰማሉ። ሰብአዊ መብቶች ላይ የሚሰሩ ድርጅቶች የኦሮሚያውን ግጭት ሌላው የኢትዮጵያ ግጭት ይሉታል ትግራይ ውስጥ እየተካሄደ ካለው ግጭት ለመለየት

ኦሮሚያ የሚታየው ግጭት በጠቅላይ ሚኒስትር አብይ አህመድ ለሚመራው ፌዴራል መንግስት ትልቅ አደጋ ነው እያሉ የሚያሳስቡ ተንታኞች አሉ። የኦሮሞ ነፃነት ጦር በበኩሉ የሚነሱበትን ክሶች ያስተባብላል። የቡድኑ ቃል አቀባይ ኦዳ ተርቢ ለቪኦኤ የሚከትለውን ብለዋል። የሮ

ብዙ ጊዜ እንደምንናገረው የእኛ ኃይሎች የአማራ ህዝብ ላይ ያነጣጠረ ጥቃት ፈጽመው አያውቁም። በኦሮሞና በአማራ ህዝብ መካከል ግጭት እንዲፈጠር እየጣረ ያለው የአብይ ስርዓት ነው። በተለይ ላለፉት ሶስት አመታት በኦሮሞና በአማራ መካከል ብዙ ሸፍጥ ሲሰሩ ነበር። ስለዚህ ማን ነው የአማራ ህዝብ ላይ ያነጣጠረ ጥቃት እየፈጸመ ያለው ለሚለው ጥያቄ መልሱ መንግስት አሰልጥኖና አስታጥቆ የሚልካቸው የሚሊሺያ አባሎች ናቸው።

እነዚህ ታጣቂዎች ሰው ሰራሽ ጸጉር፣ የተለያዩ የደንብ ልብሶችን እንዲለብሱ ይሰጧቸዋል።

ለዚህ በቅርቡ አገሪቱን የሚያስተዳድረው ፓርቲና የፓርላማው አባል የሆኑት አቶ ሃንጋሳ ኢብራሂም የተናገሩትን እንደ ማስረጃ መጥቀስ ይቻላል። እነዚህ የሚሊሻ ታጣቂዎች በተለያየ ጊዜ በአማራ ተወላጆች ላይ ጥቃት ከፈጸሙ በኋላ ወደ መገናኛ ብዙሃኑ እየወጡ በኦሮሞ ነጻነት ታጣቂዎች ላይ ጣታቸውን ይቀስራሉ። ይህ ለረዥም ጊዜ ሲፈጸም የነበረ ነገር ነው። ይህ በእንዲህ እንዳለ ደግሞ ስርአቱ የአማራ ፋኖ ታጣቂዎች በኦሮሞዎች ላይ ግድያ እንዲፈጽሙም መንገድ

ያበጃል። በዚህ ምክንያት ብዙ የማንግባባባቸው ጉዳዮች ቢኖሩም ሁለቱም ህዝቦች ከዚህ ችግር ጀርባ ይህ ስርዓት መኖሩን ተረድተዋል። አቶ ኦዳ ተርቢ ያክለውም የኢትዮጵያ ሰብአዊ መብቶች ኮሚሽን ኃላፊ ዳንኤል በቀለ በቅርቡ ሰጥተውት በነበረ መግለጫ ኦሮሚያ ክልል ውስጥ የተለያዩ ፖሊስ ጣቢያዎች ላይ የታሰሩ ሰዎች ተገደው ወታደራዊ የደንብ ልብስ እንዲለብሱና መሳሪያ እንዲይዙ እየተገደዱ ቪዲዮ እንደሚቀረጹ ለኮሚሽን መግለጻቸውን ተናግረው እንደነበር አስታውሰዋል።

ሁከቱ የሚመነጨው ታዲያ ኦላ በሚል የእንግሊዝኛ መጠሪያ ምዕጻር ከሚታወቀው ከኦሮሞ ነጻነት ጦር ቡድን ብቻ ሳይሆን በኦሮሞዎች ላይ ግድያ እየፈጸሙ ካሉት የአማራ ታጣቂዎችም ጭምር ነው ይላል የዊልኪንስ ዘገባ። ባለፈው አንድ ዓመት በመቶዎች የሚቆጠሩ ሲቪሎች በአማራ ሚሊሻዎች ተገድለዋል ሲል

የትቅ ግጭቶች ቦታዎችና ክስተቶች መረጃ ፕሮጀክት ከሚባል ተቋም የተገኘው አሐዝ ይናገራል። የዚህ ቻይና ካምፕ ተብሎ የሚጠራው የተፈናቃዮች መጠለያ አስራ አስኪያጅ አብዮወጥ ላሁን ሰፈሩ የተቋቋመው ካለፈው ጥር ወዲህ እንደሆነ ጠቁመው በአካባቢው ያለው ሁከት በማሻቀቡ ምክንያት አሁን ሰፈሩ ውስጥ አስራ አምስት ሺህ ሰው ተጠሎ እንደሚገኝ አመልክተዋል። ደብረ ብርሃን ሰላሳ ሰባት ሺህ ህዝብ አለ። የመጡት እንግዲህ ከደኑና ከወለጋ ነው። እዚህ ግቢ ብቻ ያለ ተፈናቃ

አጠቃላይ ከ15ሺ በላይ ነው ያለው። ያው እዚህ ውስጥ ያሉት ሴቶች፣ አረጋውያን፣ ህጻናት፣ አካል ጉዳተኛ ነው። እርዳታ እንደሚያስፈልግ ግልጽ ቢሆንም ወደ አካባቢዎቹ ለመግባት ባለመቻሉና የችግሩን መጠን የሚያሳይ በቂ መረጃ ባለመኖሩ የቀውሱን ሙሉ ክብደት ማወቅ እንደተሳናቸው ግብረሰናይ ድርጅቶች ይናገራሉ። ዴቪድ ዴልኮንቴ የሰብአዊ ጉዳዮች አማካሪ ናቸው። እየቀጠለ ያለ ግጭትና ሲቪሎችን እየጎዳ ያለ ሁከት እንዳለ እናውቃለን።

መፈናቀል ይኑር አይኑር ግን አናውቅም። ሰብአዊ እርዳታ የሚያስፈልገው ወይም ከፍተኛ የሆነ የመሰረተ ልማት ውድመት ደርሶ እንደሆነም አናውቅም። በግጭቱ የተጎዱትን ወይም የተፈናቀሉትን በተመለከተ እስካሁን የወጣ ቁጥር የለም። በጸጥታ ስጋት ምክንያትና በቂ መገናኛ ብዙሃን ሽፋን ባለመኖሩ ኦሮሚያ ክልል ውስጥ እየሆነ ያለውን የሚያመለክት ትክክለኛ መረጃ የማግኘት ችግር መኖሩን ተንታኞች ይናገራሉ።

ከአማራ ክልል እየተነሱ ኦሮሚያ ውስጥ በሲቪሎች ላይ ጥቃት ያደርሳሉ የሚባሉና ፋኖ እንደሚባሉ የሚጠቀሱና የሚከሰሱ ታጣቂ ቡድኖችንም ሆነ ተጠሪዎቻቸውን ለማግኘት ባለመቻሉ በዚህ ዘገባ ውስጥ የእነርሱን ቃል ማካተት አልተቻለም።

እንግዱንና ሄንሪ ዊልከንስን አመሰግናለሁ። አድማጮች፣ ቀደም ብዬ በመግቢያው ያስተዋወቅኳችሁ ከሳምንታት በላይ ወደ ሆነው 77ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወደ ኒውዮርክ ነው የምናቀናው።

ዓለምን እየፈተኑ ናቸው የተባሉ ችግሮችና መፍትሄዎች የተጠቆሙበትን ይህን መድረክ የሚመለከቱ ዘገባዎችን በተከታታይ ስናሰማችሁ ሰንብተናል። ወደ ኒውዮርክ ያቀናው ሀብታሙ ስዩም በጉባኤው ከቀረቡ ዓለም አቀፍ፣ ቀጠና አቀፍና አገር አቀፍ አንድምታ ካላቸው ጉዳዮች መካከል ለምሽቱ የተወሰኑትን መርጦ እንዲህ ያቀናብሮታል። መቶ ዘጠና ሶስት ሀገራትን የወከሉ

የሀገራት መሪዎች ከሰሞኑ ከጀርባዬ በምታዩት የተባበሩት መንግስታት ድርጅት ዋና መስሪያ ቤት ተገናኝተው ነበረ። የተገናኙበት ዋነኛ ምክንያት ደግሞ አለምን እየፈተኑ የሚገኙ ዋና ዋና ችግሮችን ለማነሳሳትና መፍትሄዎቻቸውንም ለመጠቆም ነበረ። ዛሬ በጥቂቱ የጉባኤውን ዋና ዋና ጉዳዮች እናነሳለን። በመጀመሪያ በአለም ላይ ስለተፈጠሩ ጉዳዮች የተነገሩ ሀሳቦችን እንጠቁማችሁ። ወሳኝ ቅጽበት ለተጠላለፉ ተግዳሮቶች ተሻጋሪ መፍትሄዎች

የዘንድረው የተባበሩት መንግስታት ድርጅት መሪ ቃል ነው። በዚህ መሰረት ሀገራት ከግዛቶቻቸው ተሻግረው የቀጠናቸውን ብሎም የዓለምን ሁኔታ እየፈተኑ ጉዳዮች ላይ አቋማቸውን አሰምተዋል። የኮቪድ-19 ወረርሽኝ የፈጠረው መጠነ ሰፊ ጉዳት፣ የአየር ንብረት ለውጥ የአባባሰው ድርቅና የምግብ እጥረት፣ በተለያዩ ዓለም ክፍሎች የተፈጠሩ ፖለቲካዊ ውጥረቶች

ግጭቶችና ጦርነቶች በአባይትነት ተነስተዋል። ድንበር ተሻጋሪ ጫና ከፈጠሩ ጦርነቶች መካከል አንዱ የሆነው የዩክሬን ውስጥ ጦርነትን በተመለከተ ዩናይትድ ስቴትስ በፕሬዚደንትዋ አማካኝነት ከረር ያለ መልእክቷን ማስተላለፏ ከጉባኤው አንኳር አፍታዎች መካከል አንዱ ነው የተባበሩት መንግስታት ድርጅት ቻርተርን በመጣስ

ሩሲያ ዩክሬንን መውረሯን በአሳፋሪነት የፈረጁት ፕሬዚደንት ጆ ባይደን ሀገራቸው ለሰብዓዊና ቁሳከላዊ ውድመት ከተዳረገችው ዩክሬን ጎን እንደምትቆም አስታውቀዋል። ነጻነትን መርጠናል፣ ሉዓላዊነትን መርጠናል፣ በማንኛውም የተባበሩት መንግስታት ድርጅት ቻርተር አባል የሚከበሩ መርሆችን መርጠናል።

ከዩክሬን ጎን ቆመናል። እንደናንተ ዩናይትድ ስቴትስም ይሄ ጦርነት የአንድን አገር ግዛት በኃይል በማይዙበት በተገቢው መንገድ እንዲቆም ትፈልጋለች። ከዚህ በተጻራሪ የቆመችው ሩሲያ ብቻ ናት።

ባይደን ከሰሞኑ ሩሲያ በአውሮፓ ላይ የኒኩሌር ጥቃት ዛቻ ማሰማቷን፣ ከሕግ ውጭ የዩክሬን ግዛቶች ውስጥ ሕዝበ ውሳኔ ለማድረግ መዘጋጀቷን በመጥቀስም ወቅሰዋል። ሩሲያ በበኩሏ ዩናይትድ ስቴትስ በዓለም ላይ የሩሲያ ፍራቻ እንዲኖር እየሰራሽ መሆኑን፣ በዩክሬን ላይ የተከፈተው ጥቃት የቅርብ ጊዜ ዓላማ በዶንቴስክ እና ሉሃንሳክ ቀጠና የሚኖሩ ሩሲያውያንን መከላከል እንዲሁም በሀገሪቱ ላይ ያነጣጠሩ

የደህንነት ስጋቶችን ማስወገድ መሆኑንም ለተባበሩት መንግስታት ድርጅት ንግግር ያደረጉት የሀገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናግረዋል። ሰባ ሰባተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በርካታ ሀሳቦች የተንሸራሸሩበት ነበረ። ከእነዚያ መካከል የአፍሪካን አህጉርና የአፍሪካን ህዝቦች የሚመለከቱ ጉዳዮችም ተነስተውበታል። ከእነሱ መካከል የተወሰኑትን በመቀጠል

እናስቃኛችኋለን በርከት ያሉ የአፍሪካ መሪዎች በአንድ ድምፅ ደጋግሞ ያነሷቸው ሁለት ጉዳዮች መካከል አንዱ የአየር ንብረት ለውጥ እየፈጠረ ያለው ሰብአዊ ጉዳት ነው። አፍሪካ በዓለም የካርበን ልቀት ውስጥ ያላት ድርሻ አናሳ ቢሆንም ከዓለም ሙቀት መጨመር ጋር በተገናኘ ለተንሰራፈው ድርቅና ጎርፍ ጉዳት በእጅጉ መጋለጧና ዋጋም እየከፈለች መሆኑ በሰፊው ተወስቷል። ሶማሊያ፣ ኬንያና ኢትዮጵያ ለሁኔታው አፋጣኝ እርምጃ እንዲወሰድ ከጠየቁ ሀገራት መካከል ይጠቀሳሉ።

ሁለተኛው ጉዳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ አፍሪካ ቋሚ ውክልና እንዲኖራት የሚጠይቀው ነው። ይህም በተመለከተ አቋማቸውን በግልጽ ካስታወቁት መካከል አንዱ የሴኔጋሉ ፕሬዚዳንት ማኪሳል ናቸው።

የተባበሩት መንግስታት ድርጅትና የብሪቶን ውድስ ተቋም የዓለም ገንዘብ ስርዓት ውልደት 80 ዓመታትን በተጠጋበት በአሁኑ ሰዓት የተሻለ ፍትሐዊ የሆነ ከዘመናችን እውነታ ጋር የተስማማ ሁሉን አካታች ዓለም አቀፍ አመራር መተግበሪያ ጊዜው ነው። ቸልተኝነቱን ድል የምናደርግበት አፍሪካን ከውሳኔ ሰጪነቱ ክበብ ጠርዝ መግፋት የቀጠሉ ትርክቶችን የምንተነትንበት ሰዓቱ አሁን ነው።

በኢዙሉኒ መግባባት መሰረት የጸጥታው ምክር ቤት ለውጥ እንዲደረግበት ለሚጠይቀው የአፍሪካ ፍትሐዊ ጥያቄ ፍትህ የምንሰጥበት ሰዓቱ አሁን ነው።

ከዚህ በተጨማሪ ሽብርተኝነት ስለ ደቀነው ድንበር ተሻጋሪ ተግዳሩት በአፍሪካውያን ጉዳይ ጣልቃ እየገቡ ነው ስለተባሉ ምዕራባውያን ሀገራት የቀረቡ ጎላ ያሉ ትችቶች ከጉባኤው አንኳር አፍታዎች መካከል ሊካተቱ ይችላሉ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ህግ መሰረት አንድ ሀገር በዚህ ጉባኤ ላይ ለመናገር ከ10 እስከ 15 ደቂቃዎች የጊዜ ምድብ አለው።

በዚህ መሰረት 193 ሀገራት በተወካዮቻቸውና በመሪዎቻቸው አማካኝነት ሀገራቸውን፣ ቀጠናቸውን በአጠቃላይ ደግሞ ዓለምን እየፈተነ ነው ያሉትን ጉዳይ አጋርተዋል። ከእነዚህ መካከል አንደኛው ሀገር ኢትዮጵያ ናት። ኢትዮጵያን የሚመለከቱ ጉዳዮች በዚህ ጉባኤ ላይ ተንሸራሽረዋል። የተወሰኑትን በመቀጠል እናስቃኛቸዋል። ኢትዮጵያ በዘንድሮው ጠቅላላ ጉባኤ ላይ መነሳት የጀመረችው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሁለተኛ ቀኑ ላይ

ባሰሙት ዘለግ ያለ ንግግር ውስጥ ነበረ። በአገሪቱ ውስጥ ከሰነበተው የእርስ በርስ ጦርነት ጋር በተገናኘ አገራቸው የአፍሪካ ህብረት የሚመራውን የሰላም ሂደት በመደገፍ ለኢትዮጵያ ሕዝብ ደህንነትን ዳግም ለመመለስ ድጋፍ እንደምትችር ተናግረዋል። ኢትዮጵያ እንደ ሀገር ተራዋ ደርሶ ንግግር ባደረገችበት አፍታ ላይ ደግሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ሀገሬ ገጠመዋት ካሏቸው ተደራራቢ የሀገሪቱን ህልውናም ፈትነዋል ሲሉ ከገለጿቸው ችግሮች መካከል የሰነበተችበትን ግጭት አንስተዋል።

ኢን ኖቬምበር እንደ ኤውሮፓ አቆጣጠር ህዳር 2020 ዓ ም እጅግ ጭካኔና ክህደት የተሞላበት ጥቃት የኢትዮጵያን ሰላምና ደህንነት ብቻ ሳይሆን የተባበሩት መንግስታት ድርጅትና የአፍሪካ ህብረትን በመወከል በሌሎች አገራት ሰላምን ለማስፈን በሚያግዘው በኢትዮጵያ መከላከያ ኃይል ላይ ተሰነዘረ።

የሀገራችንን ማህበራዊ መዋቅር ለማፍረስ ቆርጦ የተነሳው የወንጀል ቡድን ከእድገት ተነሳሽነታችን ተቃራኒ ከቆሙ የውጭ ኃይሎች ጋር ህብረት ፈጥረዋል። ይሄ ቡድን የፈጠረው የጸጥታ ችግርና አሳዛኝና ብዙ ኪሳራ ያስከተለ ነበር። ይሄ ቢሆንም የኢትዮጵያ መንግስት በቅንነት ይህንን ግጭት ለማስቀረት ጥረት አድርጓል። በሚያስቆጭ መልኩ ግጭቱ እንዳይቀጣጠል ለማድረግ ያደረግነው ጥረት አልተሳካልንም።

ለኢትዮጵያውያን መፍትሄና ቁርጠኝነት ምስጋና ይግባውና በኢትዮጵያ እድገት ላይ ጠላቶቻችን የነበራቸው እቅድ ተፍረክርከዋል። ከኢትዮጵያ መንግስት ተቃራኒ እየተፋለሙ የሚገኙት የትግራይ ኃይሎች ግን በኢትዮጵያ መንግስት የሚቀርብባቸውን የጦርነት ቀስቃሽ እንዲሁም ደግሞ ከጦርነቱ በኋላ የተከሰቱ የሰብአዊ መብት ጥሰቶች ወንጀሎችን አይቀበሉም።

ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከህዝባቸው ጋር በመሆን ዳግም በሀገሪቱ ሰላም እንዲያብብ ጥረት እየተደረገ መሆኑን ተናግረዋል። እሳቸው ከሀገራቸው ወጣ ብለው ቀጠና አቀፍና አህጉር አቀፍ አንድምታ ባላቸው የአየር ንብረት ለውጥና የአፍሪካ ውክልና ላይ ጠንከር ያሉ ሀሳቦችን ሰንዝረዋል። ኢትዮጵያ የታላቁ ህዳሴ ግድብን በመጠቀም

ኃይል ማመንጨት መጀመሯን በመልካም ዜናነት ያቀረቡት ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ከአባይ ተፋሰስ ሀገራት ጋር የጋራ ተጠቃሚነት ስምምነት ላይ ለመድረስ በአፍሪካ ህብረት በኩል በሚደረጉ ጥረቶች ሀገራቸው ተሳታፊነቷን እንደምትቀጥልም አስታውቀዋል። እንግዲህ አድማጮቻችን እንዲሁም ተመልካቾቻችን በጥቂት ደቂቃዎች ውስጥ የሰባ ሰባተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤን ይዘት ልናስቃኛችሁ ሞክረናል።

አብራችሁን ስለነበራችሁ በእጅጉ አመሰግናለን። በመስተንግዶው እና በዝግጅቱ አብሬያቸው የነበርኩት ሀብታሙ ስዩም፣ በካሜራው ደግሞ ካሪና ቻው ድሪ ነበረች እስካሁን ድረስ አብራን የቆየችው። እኔም ሀብታሙን ለግሩም ዘገባዋ ካሪናን ደግሞ ለካሜራ ስራዋ አመሰግናለሁ።

አድማጮች ሰዓታችን ወደ ማገባደዱ ነው። ከዚያ በፊት ግን

ከሳምንታዊው የስፖርት ዜናዎች ጥቂቱን ላሰማችሁ በበርሊን ማራቶን ኢትዮጵያዊቷ ትዕግስት አሰፋ የቦታውን ክብረ ወሰን በማሻሻል ስታሸንፍ፣ ኬንያዊው ኬፕቾጌ ደግሞ በወንዶች ማራቶን ራሱ ይዞት የቆየውን የዓለም ክብረ ወሰን ሰብሯል። የሀያ ጊዜ የግራንድ ስላም ሻምፒዮኑ ሮጀር ፌዴረር ባለፈው ቅዳሜ ከስፖርቱ ዓለም በይፋ ጡረታ ወጥቷል። ፖላንዳዊው ሌንዶቭስኪ በኳታር በ2022 ዓ.ም

የዩክሬንን አርማ በክንዱ ላይ እንደሚለብስ አስታውቋል። እንግዲህ የዛሬው ስፖርት ባለመኖሩ ሰዓታችን ባለመብቃቱ ከዜናዎቹ አበይቱን ነበር እየጠቃቀስ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ለዕለተ ሰኞ ምሽት ያሰናዳውን ልዩ ዝግጅትም እዚህ ላይ አበቃ። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ ይሰናበታለሁ። መልካም ምሽት። ነገ እንገናኝ። ደናደሩ